ስፖርት ቁጡ ነበሩ ግን ዝነኛ ብዙዎችንም ለዝና አብቅቷል። ዶክተር ወልደ መስቀል ኮስትሬም ትናንት ከዚህ ዓለም በሞት ተለይቷል። ነገ የቀብር ስርዓታቸው ይፈጸማል። 75000 ተመልካች የሚይዘው ኦልትራፎርድ ስታዲየም በመጸዳጃ ቤት የተዘነጋ ቦምብ የማንቸስተር ዩናይትድ እና የቦምስ የመጨረሻ ጨዋታ እንዲስተጓጎል ሰበብ ሆኗል። ቦምቡ እንዴት ተረሳ? ፖሊስ ምርመራ እያደረገ ነው። የእንግሊዝ ብሔራዊ የእግር ኳስ ቡድን አሰልጣኝ 26 ተጫዋቾችን መርጧል። እነማን ተመርጠው እነማን ቀሩ? በፎርሙላ 1 የመኪና እሽቅድምድም የ18 ዓመቱ ወጣት የዓለም ዝነኞችን ልቆ አንደኛ ወጥቷል። በዕለቱ የተፈጠረ ክስተት ግን ዋነኛ ተፎካካሪዎችን ከውድድሩ አስወጥቷል። ተጨማሪ ዘገባዎች ይኖሩናል። አብራችሁን ቆዩ። ከ30 ዓመታት በላይ በኢትዮጵያ አትሌቲክስና እግር ኳስ ስፖርት ዘርፍ አገልግሏል። በተለይ በአትሌቲክስ መስክ ስማቸው ገኖ ይሰማል። ከበርካታ የኦሎምፒክ ድል ጀርባ የእሳቸው ጥረትና ምክር አለበት። አሰልጣኝ ዶክተር ወልደ መስቀል ኮስትሬ ወደዚህች ዓለም የመጡት በ1942 ዓ ም እንደሆነ ከሳተና ሯጮች በስተጀርባ ዶክተር ወልደ መስቀል ኮስትሬ የተሰኘው የህይወት ታሪካቸውን የሚያዘክረው መጽሐፍ ይጠቅሳል። ለክብርና ዝናቸው በማይመጥን አዲስ አበባ ካዛንቺስ አካባቢ በሚገኘው አነስተኛ አፓርትመንታቸው ህመማቸውን እየቻሉ አራተኛውን ፎቅ ተመላለሱበት። ትናንት ግን አልቻሉም፤ ከዚህ ዓለም በሞት ተለዩ። ዶክተር ወልደ መስቀል ኮስትሬን በቅርበት በመከታተል የህይወት ታሪካቸውን የጻፈው ጋዜጠኛና የዩኒቨርሲቲ መምሩ ፍቅር ይልቃል ዝነኛውን አሰልጣኝ እንዲህ ገልጣቸዋል። ከባርሴሎና እስከ ቤጂንግ በነበሩ ኦሎምፒኮች በአትሌቲክሳችን ከተመዘገቡ ውጤቶች ጀርባ ያሉ ሰው ናቸው። ኢትዮጵያ በኦሎምፒክ ካስመዘገበቻቸው አርባ ስምንት ሜዳሊያዎች መካከል ከግማሽ በላይ የሆኑት በቀጥታ በሚህ አሰልጣኝ መሪነት የተገኙ ናቸው እና በጣም በውጤታማነት የምናከብራቸው አሰልጣኝ ናቸው። ይሄ ውጤት ብዙ ሰው የሚያውቀው ሊሆን ይችላል። ግን በጣም እሳቸውን ለየት ያደርጋቸዋል ብዬ እኔ የማስበው ለሀገራቸው ያላቸው ክብር ለስራቸው ያላቸው ፍቅር፣ ለሙያቸው ያላቸው ታማኝነት በጣም ያስገርማል ብዬ ነው ማስበው። ከዛ ባሻገር እንደውም አራት ቦታዎች ላይ ልምምድ ሲያሰሩ ተመልክቻቸው ነበር። ይህን መጽሐፍ በጻፍኩበት አጋጣሚ በንጦጦ፣ በስታዲየም እንዲሁም ደግሞ በዚህ በኮተቤ አቅጣጫ ልምምድ በሚያስሩበት ወቅት የሚያስሯቸው ስልጠናዎች እንዲሁ በልምድ ብቻ የታገዙ ብቻ ሳይሆኑ በጠለቀ እውቀት ጭምር የተቀመሩ ነበሩ። ይቻላል ወደ ሀያ የሚጠጉ ምዕራፎችን አካቶ በ2006 ዓ ም የታተመው የዶክተር ወልደ መስቀል ኮስትሬን የህይወት ታሪክ ያካተተው መጽሐፍ ሰሜን ሸዋ እንደ ተወለዱ ይጠቅሳል። ዶክተር ወልደ መስቀል ኮስትሬ የህመማቸው መነሻ የሆነው የመኪና አደጋ አጋጣሚ አስገራሚ መሆኑን የመጽሐፉ ደራሲ ጋዜጠኛ ፍቅር ይልቃል ይናገራል። በጣም የሚታወቁ የጊዮርጊስ ደጋፊ ናቸው። ጊዮርጊስ ቢ ቡድን ውስጥም ተጫውተዋል። ዶክተር ወልደ መስቀል ኮስትሬ እና በአንድ ወቅት በጣም የሚወዱት የጊዮርጊስ ደጋፊ ሞተ ይባሉና ለጴጥሮሶ ጳውሎስ ቤተ ክርስቲያን ያመራሉ፣ ለቀብር ደንግጠው። እዛ ሲደርሱ በሚገርመ ሁኔታ የሞተው በስም መመሳሰል እንጂ ወዳጃቸው አይደለም። ከዛ ደስ ብሏቸው ከቤተ ክርስቲያን እየወጡ እያለ ነው እንደነገሩኝ በቀጥታ መኪና የሚወጣባቸው የሕመማቸው መነሻ እንግዲህ የአደጋ ነው። ከዛ በኋላ በተከታታይ ጀርመን ሀገር ሄደው ታክመዋል። እንዲሁም ደግሞ ኮሪያ ሄደው ታክመዋል። ወደ ሃንጋሪም አቅንተው ነበር ከእግራቸው ጋር የተያዙ ሕክምናዎችን አድርገው ባለፉት አራት አምስት ዓመታት ግን ከፍተኛ የሆነ ከጭንቅላት ጋር የተያዘ ሕመም አጋጠማቸው። እንደገና ታክሙ ወደ ጀርመን አሁን ደግሞ በቅርቡ ኮሪያ ሆስፒታል ሶስት ጊዜ ቀዶ ጥገና አደረጉ። እኔም በቅርብ ይ የመጨረሻ ጊዜ ያየኋቸው ኮሪያ ሆስፒታል የጭንቅላት ቀዶ ጥገና ካደረጉ በኋላ ነበረ። ሶስት ጊዜ ያንን አደረጉ። ባለፈው አንድ አመት ግን ሰውም መለየት በጣም ከብዷቸው ነበር። ይሄ መጽሐፍ ሊመረቅ አካባቢ ትንሽ መዳከም ነበረባቸው፣ ግን ሰው በደንብ ይለዩ ነበር ይናገሩ ነበር። ከዛ በኋላ ግን ብዙ ሰው እዚያ እየታቅቷቸው እንደነበረ ነው መረጃው ያለኝ። ኢትዮጵያን በታላላቅ የኦሎምፒክ ውድድሮች ለድል ያበቁት አሰልጣኝ ዶክተር ወልደ መስቀል ኮስትሬ ከስማቸው ጋር የሚመጥን ህይወት ሳይገፉ እንዳለፉም ይዘረዝራል። እንግዲህ በመጨረሻ አብዛኛው ህይወታቸው እንደምታውቀው ካዛንቺስ የሚገኘው ቶታል ጎን የሚገኘው አንድ አፓርትማ ላይ ነበር የሚኖሩት አራተኛ ፎቅ አካባቢ ና ትንሽ ከስማቸው ጋር የሚመጥን ህይወት ይዘው አለፉ ለማለት ይከብዳል በቂ ሪኮግኒሽን ተሰጥቷቸው ነበር የሞቱት ሲሞቱ ይኸው ሁሉ ታሪክ የሰሩ ኢትዮጵያን በባርሴሎና አትላንታ ሲድኒ አቴንስ ቤጂንግ ኦሎምፒኮች ኢትዮጵያንን ካኮሩ አትሌቶች ጀግና የነበሩ ሰው አይነት አሟሟት ነው ብዬ እኔ አልገምትም የዓለም አቀፉ የአትሌቲክስ ፌዴሬሽኖች ማህበር የአሰልጣኞች ሽልማትን እንደ ጎርጎሪዮስ አቆጣጠር በ2006 ዓመት ያገኙት የረዥም ርቀት አሰልጣኝ ዶክተር ወልደ መስቀል ኮስትሬ በ69 ዓመታቸው ከዚህ ዓለም በሞት መለየታቸው እንዳሳዘነው ዓለም አቀፉ ማኅበር ገልጧል። በእንግሊዝ ፕሪሚየር ሊግ ማንቸስተር ዩናይትድና በርምስ የመጨረሻ ጨዋታቸውን ሊያከናውኑ የታቀደበት ጊዜ ሊደርስ ግማሽ ሰዓት ሲቀረው አንስቶ ትናንት ኦልትራፎርድ ስታዲየም በጭንቅ ተይዛን የቆየችውም ፖሊስ ስታዲየም ውስጥ የታደሙ ተመልካቾች ገሚሱ ወደ ውጭ እንዲወጡ፣ የተቀሩት ደግሞ ባሉበት ረግቶ እንዲቆዩ በማሳሰብ ባነፍናፊ ውሻ መላ ስታዲየሙን ሲያስስ ነበር። ዘግየት ብሎ እንደተሰማው የውጥረቱ ሰበብ ቀደም ሲል ስታዲየም ውስጥ የደህንነትና ጥበቃ ልምምድ ሲያደርግ የነበረ የግል ኩባንያ ለልምምድ ያስቀመጠውን ቦምብ በመርሳቱ ነው ተብሏል። ቦምቡ በባለሙያዎች ቁጥጥር እንዲፈነዳ ተደርጓል። ፖሊስ ግን ቦምቡ እንዴት ሊረሳ እንደቻለ ለማወቅ በጥልቀት ምርመራይን እቀጥላለሁ ብሏል። የማንቸስተር ዩናይትድና የበርምስ ጨዋታ ለነገ ተሸጋግሯል። ትናንት በተደረጉ የፕሪሚየር ሊግ ጨዋታዎች ድንቅ ጨዋታ በማከናወን አስቶን ቪላን አራት ለ ለዜሮ ያንኳታኮተው አርሰናል ከቶትናም ሆትስፐር በአንድ ነጥብ በልጦ ባገኘው ሰባ ነጥቡ የሁለተኛነት ደረጃን ይዞ አጠናቋል። በዚህ መሰረት አርሰናል ሌስተር ሲቲን ተከትሎ ቶትናም ሆትስፐርን አስከትሎ የሚቀጥለው ዙር የሻምፒዮንስ ሊግ ተሳታፊ ይሆናል። ትናንት ከስዋንሲ ሲቲ ጋር አንድ እኩል የወጣው ማንቸስተር ሲቲ ለሻምፒዮንስ ሊግ ማጣሪያ ማለፉን አረጋግጧል። ምናልባት ደረጃውን በማንቸስተር ዩናይትድ ሊነጠቅ የሚችለው ማንቸስተር ዩናይትድ በርምስን በ18 ግብ ልዩነት ማሸ ማሸነፍ ከቻለ ብቻ ነው። ሆኖም ስድስተኛ ደረጃ ላይ ሆኖ የአውሮፓ ሊግ ቦታውን ማስጠበቅ ችሏል። ስድሳ ነጥብ ይዞ በስምንተኛ ደረጃ ያጠናቀቀው የሊቨርፑል አሰልጣኝ ጀርመናዊው ዮርገን ክሎፕ ከስፔኑ ሴቪላ ጋር በሚኖራቸው ፍልሚያ የአውሮፓ ሊግ የዘንድሮን ዋንጫ በእጃቸው ካስገቡ ድሉ ጣምራ ሆነላቸው ማለት ነው። ምክንያቱም በቀጥታ የሻምፒዮንስ ሊግ ተሳታፊ መሆናቸው ይረጋግጣልና። የእንግሊዝ ብሔራዊ የእግር ኳስ ቡድን አሰልጣኝ ሮይ ሆድግሰን ለዩሮ 2016 ግጥሚያ የመረጧቸውን 26 ተጫዋቾች ይፋ አድርጓል። የማንቸስተር ዩናይትዱ የ18 ዓመት ወጣት አጥቂ ማርኩስ ራሽፎርድ ቡድን ውስጥ ተካቷል። የመጨረሻውን ማጣሪያ ግን ወደፊት አልፎ የቡድኑ 23 አባላት ውስጥ መግባቱ ገና አልተወሰነም። የአርሰናሉ አማካይ ጄክ ዊሼርም በአሰልጣኝ ሮይ ሆድክሰን ሰኒ 3 ፈረንሳይ ውስጥ በሚጀምረው ውድድር እንዲሳተፉ ጥሪ ቀርቦላቸዋል። የአርሰናሉ ቲዮ ዋልኮት፣ የኤቨርተኑ ፊል ሃጊልካ አሊያም የዌስትሃም ዩናይትዱ ማርክ ኖብልን የመሳሰሉ ተጫዋቾች ግን ቦታ አላገኙም፣ በአሰልጣኙ አልተጠሩም። ሃሪ ኬን በማህበራዊ መገናኛ አውታር ትዊተር አድራሻው በእንግሊዝ ቡድን በመታቀፌ ደስ ብሎኛል፣ ከልጆቹ ጋር ለመገናኘት ቸኩ እያለው ሲል ጽፏል። የቶትናም ሆትስፐሩ ጂሚ ቫርዲና የማንቸስተር ዩናይትዱ ዋይኔ ሩኒ እንዲሁም የሊቨርፑሉ ዳንኤል ስቱሪጅ በቡድኑ ከተካተቱት ታዋቂ ተጫዋቾች መካከል ይገኙበታል። በዩሮ 2016 የሚሳተፉ 24ቱን ቡድኖች 23 ተጫዋቾችን ያካተተውን ቡድናቸውን እንዲያስመዘግቡ የተሰጣቸው ቀነ ገደብ ሊያከትም 15 ቀናት ብቻ ይቀሩታል። በስፔን ላሊጋ ባርሴሎና የዋንጫው ባለቤት በሆነበት የቅዳሜው ግጥሚያ ሉዊስ ሱዋሬስ ግራናዳ ላይ ሶስት ግቦችን በማስቆጠር ሄትሪክ ሰርቷል። በላሊጋው አርባ ግቦችን ከመረብ በማሳረፍም ከሪያል ማድሪዱ ክሪስቲያኖ ሮናልዶ በአምስት ግቦች በልጦ ኮከብ ግብ አግቢ ሆኗል። የባርሴሎናው ሊዮኔል ሜሲ 26 ግቦችን በማስቆጠር ሶስተኛ ወጥቷል። በጀርመን ቡንደስሊጋ ሃኖቨር እና ሽቱትጋርት ወደ ሁለተኛ ዲቪዚዮን ወራጅ ሆኗል። አይንትራክት ፍራንክፉርት በቡንደስሊጋው በሚቀጥለው ዙር መቆየቱን ለማረጋገጥ ከታችኛው ዲቪዚዮን ሶስተኛ ሆኖ ካጠናቀቀው ኒውረምበርግ ጋር የደርሶ መልስ ግጥሚያ በማድረግ ማሸነፍ ይጠበቅበታል። የኬንያ የህዝብ ተወካዮች ምክር ቤት ኃይል ሰጪ ንጥረ ነገሮችን በመጠቀም በህግ እንደሚያስጠይቅ ደንግጓል። ሆኖም ኃይል ሰጪ ንጥረ ነገሮችን መጠቀም የሚቆጣጠረው ዓለም አቀፉ መስሪያ ቤት በእንግሊዝኛ አጠራሩ ዋዳ ኬንያ ህጓን በማሻሻል ለዓለም አቀፍ ደንብ ልትገዛ ይገባል ሲል አስጠንቅቋል። ዋዳ የኬንያ ምክር ቤት የደነገገው ህግ ጥድፊያ ይታይበታል ብሏል። ኬንያ ውስጥ የስፖርት ዘገባዎችን በማቅረብ የሚታወቀው ጋዜጠኛ ሳዲቅ ሳባኒ ከናይሮቢ በርካቶች የሚተቹት ህጉ በጥድፊያ በመደንገጉ ነው። የሚመለከታቸውን አካላት በሙሉ ያልመከሩበት በችኮላ የተረቀቀ ህግ በመሆኑ ነው የተተቸው። ሕጉ ዋዳ ያሳስበኛል ስል የጠቀሳቸውን በርካታ ነጥቦች መዳሰስ ያሸዋል። ያን ብቻ አይደለም። በተቻለ ፍጥነት ተግባራዊ ስለሚሆኑበት መንገድ ማረጋገጫ መስጠት መቻል አለበት። ብራዚል ውስጥ ሊከናወን የታቀደው የሪዮ ኦሎምፒክስ ጨዋታዎች ከሶስት ወራት ያንሱ ጊዜያት በቀሩበት በአሁኑ ወቅት ዋዳ እስካሁን ኬንያን በተመለከተ ለምን ውሳኔ ላይ እንዳልደረሰ ብዙዎችን አስደምሟል። በእርግጥ በረዥም ርቀት አትሌቲክሱ ዘርፍ የኬንያና የኢትዮጵያ ተሳትፎ በብዙዎች በጉጉት የሚጠበቅ ነው። ኢትዮጵያ ውስጥም ቢሆን የአይል ሰጪ ንጥረ ነገሮችን በመጠቀም በርካታ አትሌቶች መጠርጠራቸውና መመርመራቸው ጉዳዩ አሳሳቢ መሆኑን ያመላክታል። የመኪና እሽቅድድም። በፎርሙላ 1 የስፔን ግራንድ ፕሪ የመኪና እሽቅድድም የ18 ዓመት ወጣት ሆላንዳዊ አሽከርካሪ ማክስ ፈረሽታፐን ትናንት አንደኛ በመውጣት ታሪክ ሰርቷል። በፎርሙላ 1 የውድድር ታሪክ ማክስ በዕድሜ ትንሹና ባጭር የውድድር ጊዜያት ለድል በመብቃት የመጀመሪያው ሰው መሆን ችሏል። የመርሴዲስ አሽከርካሪዎች ኒኮ ሮዝበርግና የዓለም ባለድሉ ሌዊስ ሃሚልተን በመጀመሪያው ዙር ሽቅድምድም እርስ በርስ በመላተማቸው ከውድድሩ ውጭ ሆኗል። አድማጮች፣ የስፖርት ጥንቅራችን በዚሁ ይደመደማል። ማንተጋፍቶት ስለሺ ነኝ። አስተያየትና ጥቆማቸው ያለን መልካም ጊዜ ጤና ይስጥልኝ።